ስለ ጥበብ፣ ስለ ቲያትር ያገባኛል፣ ይመለከተኛል ያሉ ሰዎች ስብስብ ነው። ስለ ቲያትር የተሰኘው ስብስብ የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቅታቸው ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከዓመት በላይ ሲሻገሩ እና በመዲናዋ አዲስ አበባ ሶስት ቲያትሮች ብቻ መድረክ ላይ ሲቀሩ አረ ይሄ ነገር በዛ ወዴት እየሄድን ነው ስንል በመጠየቅ ተሰባሰብን ትላለች የዛሬ እንግዳዬ ደራሲ እና ጸሐፊ ሴቶኔት ማዕዛ ወርቁ ለረዥም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበረ። በተለይ በኮቪድ አስራ ዘጠኝ ምክንያት አዋጅም ስለነበረ ተቋርጦ ነበር ብዙ ስራዎች እና አዋጁ ግድስ ወርቆቶ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩ ቲያትር ግን ቶሎ አልጀመረም ነበረ። ከዛ በኋላ ምንድነው ምክንያቱ ለምንድነው ያልተጀመረው የሚል ጥያቄ በባለሙያዎች መካከል መጣ። በተለይ ብዙ ጊዜ ይመለከተናል፣ ያሳስበናል የምንል ቲያትር ላይ የምናወራ የምንታወቅ አብረን የሰራ ሰዎች እዚህ ላይ ስናወራ እንዲያራ የሆነ ነገር ማድረግ አለብን። ለምንድን ነው በተለይ ጊዜው ክልከላም ወይም ደግሞ ችግር ሲመጣ ስለ ጫና የሚደረግበት ዘንድሮ የማይከፈተው ምን ጥያቄ ነበር የተነሳው? በተለይ ብሔራዊ ቲያትር ስራ ከጀመረ በኋላ ደግሞ ስናይ ቲያትር ቤቶች በስራ ላይ አይደሉም፣ መክሰም ላይ ናቸው እና ከተማው ላይ ያለው የቲያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎች እየቀነሱ ነው፣ የሚታዩ ትርኢቶች ብዛት እየቀነሰ ነው፣ ቲያትር ላይ የሚሳተፉ ባለሙያዎችም ሙያውን እየለቀቁ በሌላ ሙያ ላይ የተሰማሩ ነው ያለ እና ምንድን ነው ይህ ችግር እና ቲያትር የተማር ነው ብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው። አሁን ላይ ጥቅም እየስራ እየሰራ ላለነው ነገር መሰረታችን እውቀታችንን መነሻችንም ትያትር ነው እና ሙያው ሲዳከም ባለቤት እንደሌለው ጋር ቆመን ማየት የለብንም። የሆነ መፍት የሚፈልግ በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል ብለ ግን ከማነቃቃት እንጀምር መነቃቃት አለበት የሚል ሀሳብ ነው የተነሳው። ስንነሳ አስራ አንድ ሰዎች ነበር እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኝዞ በዚህ አመት ሁለት ሺ አስራ ሶስት የኢትዮጵያ ቲያተር መቶኛ መቱ ይሞላል ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያተር መቶ መቱ ይሆነዋል በአስራ ዘጠኝ አስራ ሶስት ነው የመጀመሪያው በድሮን ተክለ ሐዋርያት ተክለ ማርያም የተጻፈው ቲያትር ለተመልካች የቀረበው። ስለዚህ ድን ያመልጠን አይገባም። በተለይ ቲያትር አንድ መቶ አመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናን በመንፈስን አንድ ያረገ ያስተባበረ፣ ያነቃቃስ፣ ያስተማረ ያ ነው የብዙ ሰዎች ትዝታ ነው። ይጠቅማል ጠቅሟልም። ስለዚህ በዚህ ሁኔታ በተለይ ኛ ዘመን ላይ ተዳቅሞ ሊቀር አይገባም። ቁጭት ከቁጭት የመነጨ እንቅስቃሴን የጀመር ነው። ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና የኢትዮጵያ ዘመናዊ ቲያትር ጅማሮን መቶኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል። እዚ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነን ዘለን አባላቶች እንቅስቃሴ ጀመረን እና የተለያዩ ቁዶች በዚያ መስለ መስራት ያቀድናቸው ናቸው ስራዎች እንቅስቃሴዎች አሉ። ይህን አመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ፣ የተለያዩ አማራጮች እንዲፈልጉ ያሉ ቲያትር ቤቶች ሳይኖሩም እንኳን ቲያትርን የትም ቦታ መስራት ይቻላል እና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል እንዲሰሩ ማበረታታት፣ ማነጋገር፣ መደጋገፍ፣ በተለይ ደግሞ ሙያተኞች አንድ ላይ ተሰባስበን ችግሩን መፍታት አለብን። አሁን እሱም የጀመር ነው። እኛ ልንሰራ ካሰብናቸው እቅዶች ውስጥ ማለት በዚህ ጊዜ የዳበሩ ናቸው። ወደፊት የምንጨምረው የምናዳብረው ነገር እንደተጠቀቀ ሆኖ በዚህ አመት ውስጥ በተለይ የቲያትር መቶኛ አመቱ በሆነበት አመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቀት ነው። ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ቲያትሩን እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦዎች ወይም ብዙ ውስብስብ ችግሮች ቢኖሩ ከነዚያ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግርም ቢኖር ችግሩ እንዲፈታ ግራ ቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይሄን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚገልቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው። የሚዲያ ባለሙያዎች ደግሞ የእኛ አጋር ነው ሊያግዙ ነው እንፈልጋለን። ስለዚህ የጀመርነው መጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽት አለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባም አለን። ያው ትያትር መቶኛ ነው ሲታሰብ ደግሞ ትያትር ሳይታይ ወይም ትሬቶች ሳይቀርቡ ስለማይሆን በቅድ ደረጃ ነው መቶ ትያትሮች የሚቀርቡበት ፌስቲቫል ማስበናል። በመቶኛ አመት ታሪክ ውስጥ ደግሞ ጉልህ ጉልህ የሆኑ ታሪኮች ደግሞ በህትመት ዶክመንት ተደርጎ እንዲቀመጡ መረጃ የማሰባሰብን ስራ እየተሰራ ነው። እሱን የማሳተምም ሀሳብ አለ። አንጋፋ ባለሙያዎቻችንን በተለይ ትያትርን ሳይቋረጥ እስከዛ ድረስ ይዘውት ለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንንም ታሪክን በምስልና በድምፅ ቀርጾ የማቆየትም ሀሳብ አለን። ከዛ ደግሞ የመጀመሪያው ቲያትር የአውሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን በአድሜ የዚህ የመኪና መኪን መዝጊያ ዝግጅት እናደርጋለን። እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግ የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፊ ተውኔት ማዕዛ ወርቁ ታስረዳለች። በዚህ አይነቱ በርካታ ተማሪዎች እየተመረቁ ይጣሉ በቲያተር ትንሽ ችግሩ ምንድነው? መሥሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብንላቸው አሉ። በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ፣ በአማካ ክበባት፣ እንዲሁም ቲያትር ደግሞ ከቦታ ቦታ እየተንቀሳቀሰ ። አሁን ያ እንቅስቃሴ በአጠቃላይ የለም። ቲያትር ከከተማ ወደ ከተማ እየተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘ ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱም በሚኖረን ትሬት ደግሞ ሀገር አቀፍ ነው ዲስ አባላይት ጎላ ብሎ ስለነበረ ነው እንጂ የምናወራ የኢትዮጵያ ስምንት ክልሎች ያሉ እንቅስቃሴዎችንም ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱ ማነቃቃት ማለት ይሄ ነው። በተለያዩ ቋንቋ እንዲሰራ፣ በተለያዩ ቦታ እንዲሰራ እና ኢትዮጵያ ውስጥ ሰፊ እንቅስቃሴ እንዲኖራል በተጨማሪም መገናኛ ብዙሃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል። ግን የእኛ እንቅስቃሴ በዚህ ዓመቱን በማክበር ብቻ አይቋረጥም። የትያትር ችግሮችን በተለይ ከባለሙያዎች ጋር በምናደርገው ምክክር የምንደርስባቸውን ችግሮች ለመፍታት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍትሔ የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ትያትር አሁን ላይ ያለበትን ሁኔታ እንዲረጉት ነው የምንፈልገው። ልክና እየተጋ ከመናቁጥም እየቀነሰ መምጣቱ እንዳሳስበን እነሱም እንዳሳስባቸው ሲዘግቡ በማበርታት በማጠንከር ወይም ደግሞ የቱበበቤት መከራ ፕሮግራም ካለች እሱም በማገድ እንዴት አብረው እንሰራለን ነው። በእርግጥ ለሚዲያ አቅጣጫ ሰጪ ሙያ የራሱ ዲስፕሊን አሉ አደለ? ይህን እንዘግብልን ማለት ወይም ደግሞ የኛ የህዝቡ ግንኙነት ሆኑ ማለት አንችልም። ነገር ግን ባዘጋገባቸው ደግሞ ሚዛናዊ እንዲሆኑ በጣም የተዳከመ ነገር ሲታገኙ ብዙ ጉላ አሳሳሪ ሲበት የበለጥ አደለ የሚጠፋ መፍትሄም ከማችን የመጠየቅ ነገር ነው። የጋራ ምክክር ማለት ይቻላል። ኢትዮጵያ የቲያትር ባለሙያዎች ማህበር የኢትዮጵያ ዘመናዊ ቲያትርን መቶኛ አመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን፣ መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ